ኢትዮጵያ ለዓለም ካበረከተቻቸው ነገሮች መካከል ልዩ የሆኑ የስዕል ስራዎችና የእደ ጥበብ ውጤቶች ናቸው። ከአራተኛው መቶ ክፍለ ዘመን ጀምሮ እስከ ሀያ አንደኛው መቶ ክፍለ ዘመን ያለው የስዕል ጥበብ ባህላዊ የቤተ ክርስቲያን ስዕሎችና በጌጣጌጥ በአልባሳት፣ በቅርጫትና በስፌት ስራ የሚገለጹ የእደ ጥበብ ውጤቶች ተብለው በሁለት ይከፈላሉ። እነዚህን ሁለት የጥበብ ዘርፎች አዋህዳ ባህላዊ የስዕልና የእደ ጥበብ ባለሙያ ባለቤት የሆነችው ዮርዳኖስ አባተ የዛሬ የጥበብ እንግዳይ ናት። ዮርዳኖስ አባተ ወይም ዮርዲ አርት ወደ ጥበብ የተማረከችው ከእናቷ የስፌት ስራ ሙያ ተነስታ እንደሆነ ትናገራለች። በእውነቱ ከሆነ ሰዓሊ ሆናለሁ ብዬ አላሰብኩም ነበር፣ ግን ስዕል በጣም ነው የምወደው። ትምህርት ቤትም እያለሁ አበባ ዛፍ እያልን ምስል ነበረ ስል ነበረ እናቴ በፊት የእጅ ስራ ባለሙያ ነበረች ሰፌዶችን በተለያየ ዲዛይን ትሰራ ነበረ እየቀላቀለች ጥበቦችን የኢትዮጵያ ዲዛይኖችን ለሽያጭ ነበር። እናቴ በዛ ነበረ የምትተዳደረው። እኔም እማር ነበር ከስር ከስሩ አያልኩኝ ግን ያው ሰፌድ የኢትዮጵያ የባህላዊ ስራ ነው፣ መሀይሞች የሚሰሩት ነው በሚለው ሀሳቤ ብዙ አስፈቀድልኝም ነበር፣ ግን እኔ ወደ እጅ ስራው በጣም አደላ ነበረ። ያው ሆኖም አሁን የእነሱን ዲዛይኖች፣ የቤተ ክርስቲያን ስዕሎች የምንላቸው ባህላዊ ስዕሎቹ በሸራዎቼ ላይ፣ በእንጨቶቼ ላይ፣ ሁሉም ነገር ላይ እያስገባሁኝ እስካሁን ድረስ እጠቀመዋለሁ ማለት ነው። አጀማመደ የሆነው መንታ እህት አለችኝ። የመንታ ድርጅት የኢትዮጵያ ጀሚኒ ትረስት የሚባለው ድርጅት ድጋፍ ያደርግልን ነበረ የሆነች እንግሊዛዊ አርት ችሎታ ያለን ሰዎች ሰበሰበችና፣ አስተማረችን። ከዛ የራሷን ማቴሪያሎች መራረጠችና እስኪ እነዚህ ላይ ስሩ። ከዛ በጣም የሰዎች ተወዳጅነትን ሲያተርፍ በዛው ቀጠንበትና የተለያዩ ፈጠራዎችን እየጨመርንበት መስራት ጀመረ። ከዛ የኔ ዓላማ የነበረው ስዕልን በስዕል ብቻ ለቤት ማስጌጫ ብቻ መጠቀም ሳይሆን ለምን ጥቅም ላይ የሚውል ስዕልን አልሰራም ብዬ በሳጥኖች ላይ፣ በመስታወቶች ላይ እና በማቅረቢያ ሳህን በምንለው አይነት እያደረግኩኝ የበለጠ ለመገልገያነት እንዲውል አደረግኩትኝ የበለጠ ደግሞ በሰዎች ዘንድ ተቀባይነት አገኘሁበት ማለት ነው። ከዛ በኋላ ወደ አርት እስኩል ገባሁ እኔ ሲጀመርም ስራ መሸጥ ጀምሮ የነበረ አርት ስኩል ከመግባቴ በፊት ግን፣ መዳበር ስላለባቸውና አንዳንድ ቴክኒኮችን ማወቅ ስላለብኝ ወደ አርት ስኩል ገባ። አቢሲኒያ አርት ስኩል። እዛ ለሶስት አመት ቴክኒኩንም ሁሉንም ዘመናዊ አርቱንም ተምሬ ተመርቄ ወጣው ማለት ነው። ዮርዳኖስ ራሷን እንደ እደ ጥበብ ፈጣሪና ሰአሊ ብትቆጥርም በስዕል የመመሰጥ ነገር ግን ጊዜና ጥልቅ የሆነ ስሜት እንደሚጠይቅ ነግራኛለች። የፈጠራ ስራዎች፣ በእጅ ስራዎቹ፣ በእነሱ በኩል አንዳንድ ነገሮችን መለጣጠብ፣ አንዱን ነገር ከአንዱ ጋር በማያያዝ የተለየው ውበትን መስጠት፣ ከስዕሉ ባሻገር እነሱን እፈጣጥራለሁ። ትክክለኛ ራሴን በሰአሊ ስሜት ውስጥ ወይም መንፈስ ውስጥ የማገኘው ትላልቅ ሸራዎች ላይ ስስል የዛኔ ያ የእኔ ትክክለኛ ስሜትን የሚገልጽልኝ ነው። አንዳንድ ጊዜ ካንቫስ በጣም በብዛት ገዝቼ ምንም ሳልጠቀም ሶስት አመት የሞላው ነበረ ማለት ነው እና የሆኑ ጊዜ ላይ የሆኑ መጽሐፎችን መጽሐፎችን ማንበብ ጀመርኩ። እነዛ መጽሐፎች እጅግ በጣም የሆነ አንደኛ መንፈሳዊ ስሜትን ይሰጥሻል፣ ታስቢያለሽ እና አንዳንድ ግራ ይገባኛል። እኔ የሚሳልኳቸው አይመስለኝም የእኔ በብዛት ተጽዕኖ የሚያሳድሩብኝ ስዕሎች ጎንደር ገብረ ብርሃን ሥላሴ ያሉት የመላእክቶቹ ስዕሎች እጅግ በጣም እኔ ላይ ተጽዕኖ አላቸው እና እስካሁንም ዘመንም አይሽራቸው በሁሉም እቃዎቼ ላይ ስጠቀማቸው ሁሉም ሰው የሚወዳቸው የምወዳቸው እነሱን ነው። የስዕልና የእደ ጥበብ ስራን ኑሮ ብላ ከያዘች በኋላ ዮርዳኖስ በሆላንድ በጀርመንና በቤልጅየም የእደ ጥበብ ስራዎቿን አሳይታለች። በቻይናም ባህሏን የማስተዋወቅ እድሉን አግኝታ ስዕሎቿንና ስራዎቿን አሳይታ መመለሷን አጫውታኛለች። ዮርዲ አርት ከዚህ በኋላ የሚጠብቁት ስራዎች ምንድን ናቸው ስል ጠይቂያት ነበር። የእርዳታ ማሰባሰቢያ ዝግጅት እና ብዙ የሚሰሩ ከቡናው በስተጀርባ በመልቀም በማጠብ በማሸግ ሁሉም ነገር በማድረግ የሚሰሩ ሴቶች ግን ደግሞ ትንሽ ክፍያ ብቻ የሚከፈላቸው ይሄ የጉልበት ብዝበዛ ያለባቸው ስለነሱ የሚያጠነጥን ነው። አሁን ኤግዚቢሽን አለኝ ጥቅምት አጋማሽ ላይ ከቡና ጋር ለሚሰሩ ሴቶች ጥጋት ለሚፈልጉ ሆኖ፣ በመጨረሻም ዮርዳኖስ ባህላዊ የስዕል ጥበብ እንዳይዘነጋ በቤታችን በሚገኙ ጌጣጌጦችና ቤት ማስዋቢያዎች ላይ መጠቀም እንደሚገባን እንዲሁም ይህም ትልቅ የጥበብ ዘርፍ ለመጪው ትውልድ የማስረከብ ኃላፊነት እንዳለብንም አሳስባለች።